ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ማዕከሉ መስጅድም ነው ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ነው የሚያገለግል። ትምህርት ቤት ነው የገዛ ነው። ወደ 80 90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው። ከሰሞኑ በዩናይትድ ስቴትስ ትውልደ ኢትዮጵያውያንና ኤርትራውያን የእስልምና እምነት ተከታዮች ልዩ የኢፍጣር መርሃ ግብር አከናውነዋል። ከተሳታፊዎች ጋር ያደረግነው ቆይታ በምሽቱ ይቀርባል። ሌሎች ጉዳዮች የሚተካተቱበትን መሰናዶ ሀብታም ስይመራለው ብርሃን ኃይሉ አብራን ትቆያለች። በቅንብሩ አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ስቴትስ የሚኖሩ ትውልድ ኢትዮጵያውያንና ኤርትራውያን መካከል ሁለንተናዊ መተጋገዝን ለማዳበር ከአመታት በፊት የተመሰረተው ፈርስት ጅራ ፋውንዴሽን ባሳለፍነው ቅዳሜ መጋቢት 14 ቀን 2016 ዓ.ም ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አከናውኗል። ዝግጅቱ ለዋሽንግተን ዲሲና አካባቢው ለሚገኙ የኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለ መዘጋጀቱ ፋውንዴሽኑ ገልጿል። በጉዳዩ ላይ ኤደን ገረመው ቀጣዩን ዘገባ አሰናድታለች። በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልደ ኢትዮጵያና ኤርትራ ሙስሊሞች አንድ ሺህ 446ኛው የረመዳን ጾም አጋማሽን በጋራ የጸሎትና የእፍጣር ሥነ ሥርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት 14 ቀን 2016 ዓ ም በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሄጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዚዳንት አቶ ጀማል ያሲን ፋውንዴሽኑ ለረዥም ዓመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየ ስኬቱን አውስተዋል። የመሰባሰባቸው ዓላማም በስኬት ላጠናቀቁት የቦታ ግዢ አስተዋጽኦ ላበረከቱት ምስጋናን ለማቅረብ ነው። ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዓሌይህ ወሰለም ረቢ ሽራህሊ ሰድሪ ወይስርሊ አምሪ ወሕሉል ዑቅደተም ሚን ሊሳኒ የፍቀሁ ቀውሊ እሰላሙ ዓሌይኩም ወራህመቱላሂ ወበረካቱ የጀማዓትል ሙስሊሚን በአሜሪካን ሀገር የምትገኙ ሙስሊሞች በመላል የምትገኙ ሙስሊሞች በሙሉ እንኳን ለረመዳን ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ቲንካል ሰዓት ኩኛ 14ኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ቪዛ ገየም ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ እፍጣራችን ነው፣ የማህበረሰብ እፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች ሲክስቲን አድርገናል ተመሳሳይ ፕሮግራም ያኔ የፈንድሬዚንግ ፕሮግራም አድርገናል ኦልሞስት ወደ መቶ አስር የሚሆን ታውዘን ዳላር እንትን ብለናል ከዚያ በፊት ግን ኦልሞስት ዋን ፖይንት ፋይቭ ሚሊዮን ዳላር ሬዝ አድርገን ማለት ነው ፔሪድ ኦፍ ትሪ ማንስ ፎ ማንስ ፋ ማንስ ማለት ነው ትሪ ሚሊዮን የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ አምስት ኤከር የሆነ ወይም ሀያ ሺ ካሬ ሜትር የሆነ ፕሮፐርቲ ኮሚኒቲው ገዝቷል ክሎስ ቱ ትሪ ሚሊዮን ዳላር የአሜሪካን ዶላር ነው የኢትዮጵያ ብር ሳይሆን ማለት ነው እና ይሄን ተጠቅቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ዛሬ ሳምንት መጥተው ሰዎች የሚችሉትን ያህል አድርገዋል። ተሳትፏል በዋነኝነት ገንዘቡን ማዋጣት ብቻ አይደለም። መተን ማገናኘታችን ምንድን ነው ዋናው ዓላማው ህብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር። ይሄ የነቢዩ ሱና ነው። ነቢዩ ሰለላሁ ዓለይሂ ወሰለም ረመዳን መቶ በሚጾሙበት ጊዜ ብቻቸው ቤታቸው አያት ፈጥሮ። በዋሽንግተን ዲሲ አቆጣጠር ጀንበር ስታዘቀዝቅ ከምሽቱ 7 ሰዓት 25 ላይ በተጀመረው የኢፍጣር ስነስርዓት ላይ ህጻናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ በዕለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል ለመርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህት አማቾች ቡድን አባላት ትልቅ ሚና ተጫውተዋል የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናት የፈርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው የእህቶች ስብስብ አለ ሰው ምግቡንም ያዘጋጁት ጣፋጮችን ቴምሩን ከአከማረች ጀምሮ እነኛን ጣፋጭ ብስኩቶች በሙሉ የእህቶች ድርሻ ነው የነበረው እና እንደምታዩ በጣም ቆንጆ በሆነ ሁኔታ አስተናግደው ያን መሰል ጣፋጭ ምግብ ጥሩ በሆነ ሁኔታ ተበልቷል። እየተበላም ነው ያለው። ዝግጅቱም ደስ የሚል ነበረ። ሁሉ ሰው በደስታና ሞራል ነው እያገለገለ ከምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ። ይሄ ሴንተር ሲገዛ ራሱ አዲሱ በጣም ትልቅ ሴንተር ነው የገዛነው። ወንድሞች እንደነገሩ ይሄ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው፣ እያንዳንዱ ፈንድሬይዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህ ምን ገዛኛ ያ ሁሉ ታስክ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በህ ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነስርአት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል በኢፍጣር ስነስርአቱ ላይ ስትሳተፍ ያገኘናት ና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች የረመዳን ወቅት የምትጠያየቂበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም በየፊናው ኮሚኒቲውን ሲያገለግል ምናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ፣ አብረው እንዲጫወቱ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው የቤተሰብነት ስሜት አለው። በጉርጉሩ ሳያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሐጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲያስታውሱታል። ፈርስት ሂጅራ ሲንጀመር በጣም ጥቂት ሰዎች ነበር የነበር ነው እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስ ነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው። እንደዚሁም ክርስትናም፣ በክርስትናም ደግሞ እንደዚሁ ነው። ግን ያ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል፣ ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች፣ እነሱ እንደምንም አድርገው ቀበሩት። እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን ለምንድን ነው ኦርጋናይዝድ ማን ሆነው በሚል ጀምረን ይኸው አሁን እዚህ ደረጃ ደርሰናል። እና ስንጀምር በጣም ጥቂት ነበር። አሁን ግን ይሄውና ቤት እንኳን ለእንዲህ አይነት ኦኬዥን በምናዘጋጅበት ጊዜ ትምህርት ቤት እንጂ ሆቴል የማይችለው ደረጃ ስለደረስ ለዚህ ነው አሁን እዚህ ትምህርት ቤት ውስጥ እንደዚህ መሬት ላይ የተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካትት ቦታ የፈለግ ነው ነውና፣ አሁን በጣም ትልቅ ደረጃ ደርሰናል። እጅግ በጣም ደስ የሚል ነው። ተቋሙ በምስረታ አመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሮ ያስታውሳሉ። የአሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሮ ጥሪ አድርገዋል። እዚህ አካባቢ ላሉ ሙስሊሞች በአሜሪካ ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት ይዘን እዳዎች አሉብን እና እነዛን እዳዎች በአጭር ጊዜ ውስጥ መክፈል ስላለብን ሁሉም በእኛ ላይ እንዲረባረብና እኛ ደግሞ ያንን እንዳከፈልን በኋላ ለሌሎቹ አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ ባካችሁ ተባበሩን እንላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም፣ ኢኖ ለኢትዮጵያውያኖች በጠቅላላው እንደው ከዕዳ የምንወጣበትን መንገድ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው። ያንን ለማድረግ የምሞክረው እና በዛ ላይ ትብብር እንጠይቃለን። የፋውንዴሽኑ የቦርድ ፕሬዝዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል። ማዕከሉ መስጂድም ነው፣ ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ኖ የሚያገለግል ትምህርት ቤት ነው። የገዛ ነው። ወደ 89 የሚሆኑ የአሜሪካን ሀገር ልጆች የሚማርበት ትምህርት ቤት ነው። ላይሰንስድ የሆነ ትምህርት ቤት ወደ 12 ክፍል አለው። እንደገና ደግሞ እዚህ ላይ እንደምታየው ሙሰላ የሚሆን መስጂድ የሚሆን ባለ ሁለት ለብል አለ። እዚህ አካባቢ ያለውን የፈርስ ጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ከይር ስራቸውን ሰደ ጥቃቸውን ኮንትሪቢሽናቸውን ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊት እንዲሆን እንደዚህ አይነት ጥሪዎች ይኖሩናል። ለዛ ጥሪ መልስ በጎ የሆነ መላሳቸው እንደሚሰጡ ባለሙሉ ተስፋ ነን። ለወዲሁ ግን ከአሁኑ ግን ማመስገን እንፈልጋለን። አላህ ሱብሃነወተዓላ ይስጣችሁ። ጀዛከላሁ ኸይር ማለት እንፈልጋለን። ፈርስት ሂድራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲ እና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛ ሲሆን እስከ ሶስት ሚሊዮን የአሜሪካ ዶላር የሚያወጣ እና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ ሄደንን፣ አመሰግናለሁ ለቀደመው ዘገባ። ከ50 ዓመታት በላይ ያስቆጠረው የባቢሌ ላይ የዝሆኖች መጠለያ ጣቢያ በቅርቡ በግዛት ውስጥ ሊደረጉ ታቅዶ የነበሩ የግንባታ ስራዎች እንዲቆሙ መደረጉን ተከትሎ በዝሆኖች ላይ የተጋረጠው አደጋን መቀልበስ እንደቻለ ይነገራል። ይሁንና ግንባታው ከመቆሙ በፊት የደረሰው ውድመትና ከአጎራባች ስፍራ ነዋሪዎች በኩል የተደቀኑ አደጋዎች ለጣቢያው አዲስ ተግዳሮትን ፈጥረውበታል። ይህን የተመለከተውን ዘገባ ስመኝሸቆይታ አሰመናለች። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረው እና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳት እና ከ222 በላይ የአዕዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ አመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ አመት ደኑን የመነጠረና ከግማሽ ምዕተ አመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል። ሚኒስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት፣ ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሀብሊቴት ልታደርጊ የምትችው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት ያ ኢንቨስትመንት ከዛ አካባቢ እንዲወጣ። በምስራቅ ሀረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሀረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ። ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሀረርጌ የዞን አመራሮችም ጉል ተሳትፎ ነው የነበራቸው። የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ሕይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ። በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው እንደገና ቀደም እንደነገርኩሽ ወደ የረር ወንዝም መተላለሻ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎችና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው። በኦሮሚያ እና በሶማሌ ክልሎች መካከል የሚገኘው እና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳ እና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገ ወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት ሰባ አምስት በመቶ የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ። በዋናነት የባክሌዝ የሆነች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልል እና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያን በኩል በሁለቱም እንደ ፉክክር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን እዚህ በጣም የሚከብድ እና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረት እና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ይዛታቸው ይሄ ነው ብሎ አሁን ለመገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ እየሄደ በመሆኑ እና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። አሁን ቢሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅለው ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖራሉት ያሉት። ከዚ የዚህ ውጤት አሁን በዚህ አመት ብቻ እስካሁን በሁለት ሺ አስራ ስድስት አስራ ሶስት ሰዎች ህይወቶች ህይወታቸውን አጥተዋል። ባዚሆን ማለት ነው ስድስት ዜሞቶች ተገድለዋል። ይሄ ማለት በጣም ከባድ ጦርነት ነው፣ በሰዎችና በዝሆኖች መካከል የተጀመረው። በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ ምት ወደ 780 አባወራዎችን ወደ ኦሮሚያ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሀል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል። መጠለያውም ህጋዊ የሆነ የራሱ ድንበር አለው። የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠው ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገ ወጥ ሰፈራው የተለየ ትርጉም ስላለው ነው። በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባቢሌ ዝሆኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው። አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ። መጠለያው የማይከበር ከሆነ ዳርግን ባሮ የማይከበር ከሆነ ዴዶ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ሊያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝት ትገድበት። ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው ሀብት አላቸው። የራሳቸው መምሪያ ስላላቸው ቀላል ነው እና ይሄ ትኩረት የሚፈልጋል። ይህን ለሰው ልጆች ሕልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን በእጅጉ አመሰግናለሁ። ብዙም ባልራቀው ዘመን ሰዎች ደብዳቤ የሚጽፉት በእጃቸው ነበረ። ይሁንና በቴክኖሎጂ እንደተጋረዱት በርካታ ነገሮች ሁሉ በእጅ መጻፍ ከወትሮ በተለየ እየተለመደ መሆኑን እየቀነሰ መጥተዋል። አሁን ላይ ቴክኖሎጂ እኒያን ደብዳቤዎች መጻፍ ጀምረዋል። ጁሊታ አበቡ ያዘጋጀችውን አንድ ዘገባ በመቀጠል እናሰማችኋለን። የጥንት የጠዋቱ ደብዳቤን በእጅ መጽሐፍ ባህል ዳግም እያንሰራራ ነው። ደብዳቤ በእጅ መጽሐፍ በአንድ ወቅት የየለት የሕይወት አካል ነበረ። ሰውኛን ክኪውን ትቶ አሁን ላይ ደግሞ ኮምፒውተሮች ይህን ተግባር ቀላልና ቀልጣፋ አድርገውታል። ፊኒክስ ላይ መሰረቱን ያደረገ አንድ ኩባንያ ትክክለኛ ብዕር በመጠቀም በተጠቃሚው ምርጫ ፊደላትን በሚጽፉ ሮቦቶች ድጋፍ ያንን ባህል እንዲያንሰራራ አድርጓል። ዴቪድ ዋክ ሃንድሪትን የተባለው ኩባንያ መሥራችና ዋና ኃላፊ ናቸው። በአንድ ወቅት አሮጌ የነበረው አሁን ላይ አዲስ የሆነ ይመስለኛል። በእጅ የተጻፈ መልእክት መቀበል አይንን ብቻ ሳይሆን ስሜትን ይማርካል። ይሄ ትልቅ ነገር ነው። ዋና ደንበኞቻቸው ከደጋፊዎቻቸው ጋር ጠንካራ ግንኙነት ለመፍጠር በእጅ የተጻፉ ደብዳቤዎችና የመስጋና ማስታወሻዎችን የሚጠቀሙ ለትርፍ ያልተቋቋሙ ተቋማት ናቸው። ተቋማት የድጋሚ ልገሳ እንዲደረግላቸው ያግዝ ዘንድ እኛ ያነጣጠርንባቸው ተቋማት ለትርፍ የተቋቋሙ አይደሉም። ለትርፍ ያልተቋቋሙ ተቋማትን ከሚገጥሟቸው ትልቅ ተግዳሮቶች መካከል አንዱ የድጋሚ ልገሳ መቶኛ ከሀምሳ በመቶ ዝቅ ያለ መሆኑ ነው። ሰዎች በድጋሚ የማይለግሱበት አንደኛው ምክንያት በቅጡ እንደተመሰገኑ ስለማይሰማቸው ነው። እኒህ ለትርፍ ያልተቋቋሙ ድርጅቶች በእጅ ጽሑፍ መልእክቶች ይበልጥኑ ትርጉም ባለው መንገድ ለጋሾቻቸው ይደርሱ ዘንድ እናግዛቸዋለን። በራስ አዘዝ ወይም አውቶማቲክ መሳሪያ የእጅ ጽሑፎች ማስፈር አዲስ ነገር አይደለም። የቀደሙት ፕሬዚደንት ቶማስ ጄፈርሰን ፖሊግራፍ የተሰኘውን መሳሪያ በአውሮፓውያኑ 1800ዎቹ በመጠቀም የተለዋወጧቸውን መዛግብቶቻቸውን ቅጂ ለማስቀመጥ ይሞክሩ ነበረ። ጄፈርሰን መሳሪያውን እንደ መትሃት ቴክኖሎጂ ቆጥረውታል። ራሳቸውም የፈጠራ ባለሙያ የሆኑት ፕሬዚደንቱ ለእንግሊዛውያኑ የመሳሪያው ፈጣሪዎች የማሻሻያ ምክሮችንም ይለግሱ ነበረ። ከሁለት መቶ ዓመታት በኋላ ሂደቱ የማሽን ቋንቋና የላቁ ቴክኖሎጂዎች አመራረትን አካቷል። ቴክኖሎጂው የስሪዲ ህትመት፣ በጨረር መቁረጥ ብልሃቶችንና ለሮቦቱ በውቅ የተሰራ ኤሌክትሪክ ትስስር ሳንቃን አካቷል። በመልእክታቸው ውስጥ ምን ማስፈር እንዳለባቸው ለማወቅ እርዳታ ካስፈለጋቸው በቻት ጂፒቲ የመዋቅሩ በኩል የተሻሉ መልእክቶችን በማፍለቅ እንዲረዳቸው የሰው ሠራሽ ልቀት ቁልፉን መምረጥ ይችላሉ። ተጠቃሚዎች ሮቦቶች በእጅ የሚጻፉ መልእክቶችን ግላዊ የንክኪ አፍታዎች ሙሉ በሙሉ መተካት ባይችሉም ድሬይትን ኩባንያ ባልደረቦች ግን ወደዚያው እየተጠጉ እንደሆነ ያምናሉ።